ከተለያዩ ዩኒቨርሲቲዎች ተይዘው እስር ላይ የነበሩ ስድስት የኦሮሞ ተማሪዎች መለቀቃቸው ታውቋል። የዚህን ዜና ዝርዝር አዲሱ አበበ ይዟል። ትናንት ከተለቀቁት ሶስት ጋዜጠኞችና ሁለት የኢንተርኔት አምደኞች ወይም ብሎገሮች ሌላ ቢያንስ ስድስት የኦሮሞ ተማሪዎችም ከኢትዮጵያው እስር ቤት መውጣታቸውን ፎቶግራፎቻቸውን የያዙ የተለያዩ ምንጮች አመልክተዋል። እነዚህም አዱኛ ኬሶ፣ ቢሊሱማ ዳመና ለንጂሳ፣ ለማየሁ፣ አብዲ ከማል፣ መገርሳ ወርቁና ቶፊቅ ራሺድ ናቸው። እነዚህ በሙሉ በተለያዩ የኦሮሚያ ክልል ዩኒቨርሲቲዎች ይማሩ የነበሩና በመንግስቱ የጸጥታ ኃይሎች የታሰሩ መሆናቸውንም ምንጮቹ ጨምረው ገልጠዋል። ብዙዎቹ አመት ከሦስት ወር ሲታሰሩም መንግስት ክስ አልመሰረተባቸውም ተብሏል። ብዙዎች የኦሮሞ ተማሪዎች የታሰሩት የፌዴራሉ መንግሥት የአዲስ አበባን አዲስ ማስተር ፕላን ይፋ ሲያደርግ በመቃወማቸው ሲሆን በዚህም የተነሳ ብዙዎቹ በፖሊስ ቁጥጥር ስር ሊውሉ ችለዋል። ሌላው በቁጥጥር ስር የነበረውና ከሁለት ወራት በፊት የተለቀቀው የዩኒቨርሲቲ ተማሪ ኒሞና ጫሊ ሲሆን እርሱም እንደ ሌሎቹ ክስ አልተመሰረተበትም ብሏል። የዜናው ምንጫችን አስላን ሐሰን የተባለው እስረኛ ግን በፖሊስ ቁጥጥር ስር እንዳለ መሞቱ ተገልጧል። መንግሥት ሟች ራሱን በራሱ እንዳጠፋ ሲገልጥ፣ ብዙዎች ግን በደረሰበት ድብደባ እንደሞተ ይናገራሉ። እስከ ዛሬም ማሟሟቱን የሚያጣራ ነፃ መርማሪ እንዳልተቋቋመ ነው ምንጮቻችን ያመለከቱት።